በሱዳማ ክልል ሐዋሳ ከተማ የነዳጅ እጥረት መታየት ከጀመረም ከአንድ ዓመት በላይ እንደሆነው ነዋሪዎች ተናግረዋል። በነዳጅ ማደያዎች ላይን የሚርቁም ረጃጅም ሰልፎችን ማየትም የተለመደ ሆኗል ይላሉ የአሜሪካ ድምፅ ያነጋገራቸው አሽከርካሪዎችና የመኪና ባለቤቶች። የሰሞኑ ግን የተለየ ነው ሲሉም በደህንነት ስጋት ስማቸው እንዳይገለጽና ምስላቸውም እንዳይቀረጽ ጠየቁ የከተማ ነዋሪ ተናግሯል። በአዋሳ ከተማ ያለው የነዳጅ ግብይት ሁኔታ ስርዓት አልባናም የተወሳሰበ ነው በማለት ማብራርተዋል። ከአዲስ አበባ ቀጥሎ ብዙ ማደያ ያለው ከተማ አዋሳ ነው። ከ25 በላይ ማደያ አለ፣ ግን ከፍተኛ የነዳጅ እጥረት አለ። ይህ ነው የሚባል ምክንያቱ ባይታወቅም በቀን በቀን ቢያንስ ሶስት ማደያ አራት ማደያ ነው የሚለቀቀው። ያ ማለት ለኪዩት ለሞተር፣ ለከፍ ላሉ ታክሲዎች፣ ለቤት መኪና ሲከፋፈል በፍጹም አይደርስም። በተመሳሳይ ስጋት ስሙ እንዳይጠቀስና ምስሉ እንዳይታይ ጠየቅን። የሶስት እግር ባጃጅ ሹፌር ችግሩ ሰው ሰራሽና በሐዋሳ ከተማ ብቻ ለረጅም ጊዜ የቆይ ነው በማለት አስረድቷል። በከተማው ተስፋፍቷል ያሉትን የጥቁር ገበያን ጨምሮ ለችግሩ ምክንያት ናቸው ያሏቸውንም ነጥቦችን አብራርተዋል። አዋሳ ላይ ብቻ ያለ ችግር ይመስለኛል። ምክንያቱም የብላክ ማርኬት መስፋፋት ነው ይህን ችግር የፈጠረ። ያለው ነዳጅ በየማደው አለ ነገር ግን ሊቀዱ ፈቃደኛ አይደሉም። ዛ ላይ እንትን ነው መድቦ ነው አንድ ቦታ ባጃጅ አንድ ቦታ መኪና ምናም ብሎ መድቦ ነው እንትን የሚሉት ና የተመደበውን እንኳን በስርዓት አይቀዱ። ምክንያቱም ገልባጭ ነው እየመጣ የሚቀዳው ብላክ ማርኬት የሚሰሩ አብሮ ስለሚሰሩ እነሱን ነው ማስተናገድ የሚፈልጉት እንጂ ሰልፈኛው ምናምን ማስተናገድ አይፈልጉም። እና ከማዳ ይቀዳሉ በአይላንድ ቸብቸቡ የሚሸጡ አሉ። እና እነሱን ነው ከነሱ ጋር አብረው ስለሚሰሩ እነሱን ነው ማስተናገድ የሚፈልጉት። ለሊት የተቀዳ ነው የሚያድረው ቀን የሚቀዳሉ ለሊትም፣ እንደዛ የተቀዳ ነው የሚያድረው፣ በጀሪካን በተለያየ ነገር የተቀዳ ነው የሚያድረው። ከዛ አንድ ቀው ለቀን ቀርተው የነዳጅ የለም ነው የሚሉ። እና ችግሩ ያ ነው፣ የአሰራር ችግር ነው። ንግድና ኢንዱስትሪም ደግሞ በትክክል አይቆጣጠርም። አሁን ትልቁ ችግር ያለው እነሱ ጋር ያለው በከተማው የንግድ ፍቃድ የተሰጣቸው ከሀያ አምስት በላይ ማደያዎች ቢኖሩም በቀን ተራወጥቶላቸው ነዳጅ የሚሸጡት ከአራት አይበልጡም ብሏል አስተያየት ሰጪው ዛሬ ረቡዕ መስከረም 15 ቀን 2017 ዓ ም ለምሳሌም በሐዋሳ ከተማም ቤንዚን የሚሸጡ ማደያዎች ሁለት ብቻ ናቸው በማለት አክለዋል ዛሬ እየሸጡ ያሉትም ለሚኒባስና ባጃጅ በመባል ለሚታወቁት ባለ ሶስት እግር ተሽከርካሪዎች ብቻ መሆኑን ጠቁመዋል ያው ባልኩ መንገድ አንደኛ ሌሊት ላይ በሃይ ሱዚ ማደያዎች ተመሳጥረው በመኪና ተጭኖ ከፍ ያሉ ታክሲዎችም ኢቭን አሁን አንድ አሁን ላይ የቤት መኪኖች ሁሉ አውራጅ ሆኗል። ይቀዱና ያወርዳሉ። ለብላክ ማርኬት ማለት ነው። ያ ሁሉ ተመዝግቦ ቁጥጥር ቢደረግበት ይሄ ሁሉ አይከሰትም። እኛ እዚህ ቀኑ ሙሉ እንቆማለን። አንድ ሞተረኛ አውራጅ አስሬ ሊገባ ይችላል፣ ሊያወርድ ባለ መኪናም ሊያወርድ አስሬ ሊገባ ይችላል። ከዛ ከዛ አንጻር ለነሱ ክፍት ነው ማደያው እጥፍ ገንዘብ ስለሚከፍሉ ክፍት ነው። እኛን ግን በጣም ይቸገረናል። በነዳጅ ጥረቱ ምክንያት ነዋሪዎች ለእንግልትና ለዕለት ተዕለት እንቅስቃሴ መስተጓጎል ይዳረጋሉ የሚሉት አቶ ሜሮቱ ላመሶ የተባሉም የከተማው ነዋሪ በበኩላቸው የአንድ ሌትር በንዝር ዋጋም 82 ብር ቢሆንም በጥቁር ገበያ በ150 ብር ይሸጣል ብሏል። ይህም ለኮንትሮባንድና ለጥቁር ገበያ መስፋፋት መንገድ ከብቷል ይላሉ። ለዚህ ኑሯችን ላይ በጣም መስተዋጎል የፈጠረብን ያለ ለመስራት ወጥተን በባዶ ይገባን ያለ በጣም ትልቅ ችግር ነው የፈጠረብን ያለ። አንድ አሽከርካሪ ነዳጅ ለመቅዳት ለሰዓታት እንደሚሰለፍ የጠቆመውና በደህንነት ስጋት ስሙ እንዳይጠቀስ ጠየቀው ሌላ አስተያየት ሰጭም የችግሩ መሰረታዊ ምንጭ ነው ያለውን ማስረድቷል። አንድ ቀን ሰራለው፣ ሁለተኛ ቀን መጥቻ ይሰለፋለሁ ውላለሁ። የሚኖረው ኑሮ ኑሮ አይደለም። በባጃጅ ስራ ማለት እየኖርኩ ያለሁት በማን በነዳጅ ምክንያት የተነሳ ማለት የሚኖረው ኑሮ ኑሮ አይደለምና፣ ይሄ ነው ያለው ዋናው ነገር ሙሳኝነት ነው፣ ሌብነቱ ነው። አንድ ሞተር አንደ ይመጣል መቶ ብር ሰጥቶ እንደ ልብ ገብቶ ይቀጣል፣ ያን ለጋል እዛ ጋር ለአስረካቢዎች ይገለብጣል። እሱ የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ በበኩላቸው እጥረቱ ስለመከሰቱም ለአሜሪካ ድምፅ ተናግሯል። ከተማ ውስጥ ያሉን ሀያ ማዳዮች ናቸው። ከዛ ማዳ ውስጥ አስሩ ነው እያመጣ ያለው ወይም አገልግሎት እየሰጠ ያለው ይህም ለምንድን ነው የሆነው? ከዚህ በፊት በዱቤ ነበር የሚሰጣቸው ያው ካምፓኒው በዱቤ ይሰጥና ከዛ በኋላ ነው ሸጠው የሚመልሱላቸው። አሁን ግን ካሽ ነው። እንደድሮ አምጥተው አንጥተው እየሸጡ አይደለም የሚሰጧቸው። እና በዚህ ምክንያት ሁሉም አገልግሎት እየሰጠ አይደለም ወይም ደግሞ ያመጣ አይደለም ያለው ማለት ነው። ቢሮው በህገ በህገወጥ ግብይት ተሳተፉ ባላቸው ላይ እርምጃ ወስዷል። ሲሉም ኃላፊው ገልጿል። የሁለት ወሩን ራሱ ብናይ ወደ ስልሳ ሁለት የሚሆኑ ሞተሮች ተይዘዋል። በተመሳሳይ መልኩ የቤት መኪናዎችም በዚህ ስራ የተሰማሩ ህጉ እንደሚ እንደሚያስቀምጠው አንድ መኪና ተመላልሶ መቅዳት መቅዳቱ ከታወቀ አስር አስር ሺህ ብር እንደሚቀጣ ነው ህጉ ውስጥ ያለውና አጠቃላይ አስራ ስድስት መኪኖችን ቀጥተናል። በዚህ ስርዓት ውስጥ ያሉትን በዚህ መልኩ እየተቆጣጠርን ነው ያለ ነው እና ከዛ ባለፈ ትዛዞች ይቆያሉ ካምፓኒ ከታዘዘ በኋላ ካምፓኒዎች በአግባቡ ካለማስተናገድ ጋር ተያይዞ ያሉ ችግሮችን ከሚመለከታቸው አካላቶች ጋር በቅንጅት እየፈታን ያለው እኛም ቁጥጥር እያደረግን ያለ ነው። ከማስተናገድ ጋር ተያይዞ ደግሞ በአግባቡ የማያስተናግዱ ማዳያዎችንም ጭምር እየቀጣን ያለው አጠቃላይ አራት ማዳያ በዚህ ሁለት ወር ብቻ ቅጣት የተቀጡበት ሁኔታ ነው። ያሉ ለጥቁር ገበያ መስፋፋት አንዱ ምክንያት ግብይቱም በዘመናዊ የክፍያ አማራጮች እንዲፈጸም አለመደረጉ መሆኑን አንዳንድ አሽከርካሪዎች ተናግሯል። ይህንን በመጥራት የጠየቅናቸው የንግድና የገበያ ልማት ቢሮ ኃላፊዋ ተከታዩን መልሰዋል። ከዚህ ከኤሌክትሮኒክስ ሽያጭ ጋር ተያይዞ አጠቃላይ ከአገልግሎት አሰጣጥ ጋር ተያይዞ ችግሮች እንዳሉ በይፋ ከተነጋገርን በኋላ ከዚህ በኋላ የትኛውም አካል ሬ ወይም ከኤሌክትሮኒክስ ግቢ ስራት ውጭ ማስጠንቀቂያም ጭምር ሰጥተናቸዋል በሐዋሳ ከተማ የነዳጅ እጥረት ሰልፍ በማደያዎች ማየት የተለመደ ይሁን እንጂም ነዳጅ በተለይም በንዝል በጥቁር ገበያው በየመንገዱና በየሱቁም ይሸጣል ሲሉ ነዋሪዎች ትዝብታቸውን አካፍለዋል ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም